የአሜሪካ ድምፅ ነው። የአሜሪካ ድምጽ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ሲዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሰኞ ሐምሌ 15 2016 ዓ ም ዝግጅታችን ጀምረ ¶¶

የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በመጪው ፕሬዚደንታዊ ምርጫ በድጋሚ ለመመረጥ ሲያደርጉት የቆዩትን ፉክክር ማብቃታቸውን ትናንት እሁድ አስታውቀዋል። ኢትዮጵያውያንን ጨምረው ከመላው ዓለም ውሳኔውን የተመለከቱ አስተያየቶች መሰንዘራቸው ቀጥሏል። ፊዚካሊም ደክሟል

ኢቨን የመርሳትም ችግር እያጋጠመው ነው ያለው። ና በዛ ሁኔታ አሜሪካን የምታክል ትልቅ ኔሽን መምራት ይችላል ብዬ አላምንም። ኢትዮጵያ ውስጥም የሆነ በአፍሪካም ላሉ መሪዎች ምሳሌ መሆን ይችላል ማለት ነው። ና ስልጣን የምንለው ነገር የሆነ እዛ ይዘንት የምንቆየው ነገር ሳይሆን ጀስት ህዝብን ለማገልገል ና ውጤታማ የሆነ ስራ ሰርተን ህዝብን እንትን የምንልበት እንደመሆኑ ትክክለኛ ውሳኔ ነው።

ከኢትዮጵያ ካሰባሰብናቸው አስተያየቶች መካከል የአንደኛውን ነው ቀደም ብለን ያሰማናችሁ። ሙሉ ቆየት ብሎ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችን በምሽቱ ስርጭት ተካተዋል። እንደምንውላችኋል፣ እንደምናምሽታችኋል፣ አድማጮቻችንና ተመልካቾቻችን። ተስተናግዳችሁ የማመሸው ሀብታሙ ዝይብነኝ፣ ዋና አዘጋጅ ጽዮን ግርማ

ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ ታቀናብርልናለች። አበባየው ገበያው የማኅበራዊ ሚዲያ አቀናባሪያችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። አሉላ ከበደ ይጠብቃችኋል። ጤና ይስጥልኝ፣ እንደምናመሻችሁ ከእሳት የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን

ትራምፕ ባይደን ፕሬዚዳንታዊ ስልጣናቸውንም መልቀቅ አለባቸው አሉ። በትራምፕ ላይ የተደረገውን የግድያ ሙከራ የሚመረምር ገለልተኛ ቡድን ተሰየመ። በትራምፕ ላይ የተሰነዘረውን ጥቃት ማስቆም ሳንችል ቀርተናል ሲሉ የፕሬዚዳንቶችንና ሌሎች ከፍተኛ ዩናይት ስቴትስ ባለስልጣናት ደህንነት የመጠበቅ ኃላፊነት የጣለበት ብሔራዊ ተቋም ዲሬክተር ተናገሩ፣ የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን።

ትራምፕ ባይደን ፕሬዝዳንታዊ ስልጣናቸውንም መልቀቅ አለባቸው አሉ። ፕሬዝዳንት ጆ ባይደን በጥቅምት ወር መገባደጃ ከሚካሄደው ፕሬዝዳንታዊ ምርጫ ራሳቸውን ማግለላቸውን በትላንትና ዕለት ይፋ ባደረጉ ጥቂት ሰዓታት ውስጥ የቀድሞ ተቀናቃኛቸው የሪፐብሊካኑ ፕሬዝዳንታዊ እጩ ዶናልድ ትራምፕ ከፕሬዝዳንታዊ ስልጣናቸውም እንዲለቁ ሲሉ ጠይቀዋል። እምነት የማይጣልባቸው ጆ ባይደን በፕሬዝዳንታዊ ምርጫ ለመወዳደር ብቁ አልነበሩም

በእርግጠኝነትም በፕሬዝዳንትነት ለማገልገል ፈጽሞ ብቁ አይደሉም ሲሉ ነው ትራምፕ ለምርጫ ዘመቻቸው የሚውል አዲስ የገንዘብ ማሰባሰቢያ ጥረት ያካተተ መግለጫ በማህበራዊ ሚዲያ ያሰራጩት።

ባይደንን በሀገራችን ታሪክ ከሁሉ የከፉት ፕሬዚዳንት ሲሉ የጠሯቸው ትራምፕ ፍጹም አሳፋሪ በሆነ መንገድ የምረጡኝ ዘመቻቸውን አቋርጠው ወጥተዋል ብለዋቸዋል። የምክር ቤቱ አፈ ጉባኤ ማይክ ጆንሰን እና ሌሎች የትራምፕ ለትራምፕ ታማኝ የሆኑ የሪፐብሊካን ምክር ቤት አባላትም ይህንኑ ትራምፕ ያቀረቡትን ጥሪ አስተጋብተዋል። ጆ ባይደን ለምርጫ ውድድሩ ብቁ ካልሆኑ

በፕሬዚዳንትነት ለማገልገልም ብቁ አይሆኑም። እናም ስልጣናቸውን በአስቸኳይ መልቀቅ አለባቸው። ምርጫው የሚካሄድበት ጥቅምት 26 2017 ዓ ም በሚፈለገው ፍጥነት አይደርስምና ሲሉ ጆንሰን ባወጡት መግለጫ ዘርዝረዋል። በምክር ቤቱ የሪፐብሊካን ፓርቲ የስልጣን እርከን በአራተኛ ደረጃ ላይ የሚገኙት ኤልሴ ስቴፋኒክም በበኩላቸው ጆ ባይደን በዳግም ምርጫው ለመወዳደር ካልቻሉ

የዩናይት ስቴትስ ፕሬዝዳንት ሆኖ ለማገልገልም ብቁ አይደሉም በአስቸኳይም ስልጣናቸውን መልቀቅ አለባቸው ሲሉ ተመሳሳይ ጥሪ አስተጋብተዋል

ይህ በእንዲህ እንዳለ ባይደን ስልጣናቸውን መልቀቅ አለባቸው የሚለው የሪፐብሊካን ፓርቲ አባላቱ የሚያሰሙት ጥሪ ከህግ አንጻር ምንም አይነት መሰረት የለውም ያሉት በጤና፣ የጸጥታ ጉዳዮች እና ለሁሉም አሜሪካውያን እድል የመፍጠር በሚያስችሉ ከሁለቱም ፓርቲዎች በተመረጡ ሀሳቦች ላይ በሚሰራው ባይፓርቲዘን ፖሊሲ ሴንተር በተባለው የጥናት ተቋም የዲሞክራሲያዊ መዋቅሮች ጥናት ክፍል ኃላፊ ዲሬክተር ማይክል ቶሪንግ ናቸው።

ዲሬክተሩ አያይዘውም አንድ ፕሬዚዳንት የስልጣን ዘመኑ እስኪጠናቀቅ ድረስ በስራው ለመቀጠል በዳግም ምርጫው እንዲሳተፍ የሚጠይቅ ምንም አይነት አስገዳጅ ህገመንግስታዊ ሁኔታ የለም ብለዋል። የአሜሪካ ድምፅ የሪፐብሊካኑን ጥያቄ አስመልክቶ አስተያየት ፍለጋ ላቀረበው ጥያቄ የዋይት ሀውስ እስካሁን ምላሽ አልሰጠም። በትራምፕ ላይ የተደረገውን የግድያ ሙከራ የሚመረምር ገለልተኛ ቡድን ተሰየመ።

በቅርቡ በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ የተደረገውን የግድያ ሙከራ የሚመረምር ገለልተኛ ቡድን መሰየማቸውን የዩናይት ስቴትስ የሀገር ውስጥ ደህንነት ሚኒስትር አስታውቀዋል። ሚኒስትሩ አሌሃንድሮ ማር ማዮርካስ አያይዘውም የሰየሙት ገምጋሚ ቡድን ከሁለቱም ፓርቲዎች የተውጣጡ እንደሚሆኑ አመልክተዋል።

ጉዳዩን አስመልክቶ በትላንትና ዕለት አስተያየት የሰነዘሩት ተንታኞች በበኩላቸው የቡድኑ አባላት የፕሬዝዳንታዊ ጥበቃ ክፍሉም ሆነ ሌሎች የሕግ አስከባሪ ተቋማት ለቀድሞ ፕሬዝዳንት የምርጫ ዘመቻ ተገቢ ጥበቃ ለማድረግ የነበራቸውን ዝግጅትና የወሰዷቸውን እርምጃዎች ለመገምገም የሚያስችል ከሕግ ማስከበርና ከጸጥታ ጉዳዮች ጋር የተዛመደ ሰፊ ልምድ ያላቸው ሊሆኑ ይገባል ብለዋል።

ቡድኑ ቅዳሜ ሐምሌ 6 2016 ዓ ም በትለር ፔንሲልቬኒያ ውስጥ ትራምፕ የምረጡኝ ዘመቻቸውን እያካሄዱ ሳሉ የግድያ ሙከራ በተደረገባቸው ወቅትና ከዚያ አስቀድሞም ሆነ በኋላ በነበሩት ጊዜያት የፕሬዚዳንታዊ ጥበቃ አገልግሎት ክፍል የተከተላቸውንና ተግባር ላይ ያዋላቸውን የአሰራር ደንቦች እንዲሁም ሂደቶች ለመገምገም የ45 ቀናት ዕድሜ እንደሚኖረው ተመልክቷል።

የፕሬዝዳንታዊ ጥበቃ አገልግሎት ክፍሉ ዲሬክተር ኪም ቺትል በበኩላቸው የክፍላቸው ስራ እንዲገመገም የተላለፈውን ውሳኔ በደስታ የሚቀበሉ መሆናቸውን አመልክተዋል። በፕሬዝዳንት በትራምፕ ላይ የተሰነዘረውን ጥቃት ማስቆም ሳንችል ቀርተናል ሲሉ የፕሬዝዳንታዊ ደህንነት ጥበቃ ክፍል ዲሬክተር ተናግረዋል።

የፕሬዝዳንቶችንና ሌሎች ከፍተኛ የዩናይት ስቴትስ ባለሥልጣናትን ደህንነት የመጠበቅ ኃላፊነት የተጣለበት ብሔራዊ ተቋም ዲሬክተሯ ኪምበርሊ ቼትል ይህን የተናገሩት የዩናይት ስቴትስ ምክር ቤት በዛሬ ዕለት በጠራው ስነ ስርዓት ላይ ተገኝተው ምላሽ በሰጡበት ወቅት ነው። አንድ የታጠቀ ወጣት የምርጫ ዘመቻ እየተካሄደ ካለበት ስፍራ አቅራቢያ ከሚገኝ

አንድ መጋዘን ጣሪያ ላይ ከወጣ በኋላ ማንም ሳያስቆመው በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ የግድያ ሙከራ ማድረግ በመቻሉ ድርጅታቸው በአስርተ ዓመታት ውስጥ ታይቶ የማያውቅና እጅግ ጉልህ ያሉትን የአሰራር ድክመት አሳይቷል ብለዋል።

በአንዲት የፔንስልቬንያ ክፍለ ግዛት ውስጥ በምትገኝ ገጠራማ አካባቢ ሜዳ ላይ ይካሄድ በነበረው የምረጡኝ የዘመቻ እንቅስቃሴ ወቅት በትራምፕ ላይ የተፈጸመውን የግድያ ሙከራ አስመልክቶ የምስክሮችን ቃል ለመስማት በዩናይት ስቴትስ ተወካዮች ምክር ቤት የቁጥጥርና የተጠያቂነት ኮሚቴ የተጠራውን ስነ ስርዓት ከመካሄዱ አስቀድሞ ቼትል ባሰሙት በዚህ የመክፈቻ ንግግራቸው በሐምሌ ስድስቱ ክንውናችን ወድቀናል ነው ያሉት።

በድርጅቱ ውስጥ ሰላሳ ዓመታት ለሚጠጋው ጊዜ ያገለገሉት ቼትል በትራምፕ ላይ ለደረሰው ጥቃት ያበቋቸውን ድክመቶች ለማስተካከልም ቃል ገብተዋል። ይሁን እንጂ በርካታ የምክር ቤት አባላት ግን ቼትል ኃላፊነታቸውን በፈቃዳቸው ይልቀቁ አሊያም ፕሬዚዳንት ባይደን ከስራ ያሰናብቷቸው ሲሉ መጠየቃቸው ተዘግቧል። ቴክሳስ ውስጥ እጅግ ከፍተኛ በሆነ ሙቀት በርካቶች ህይወታቸውን ማጣታቸው ተነገረ።

ሄሪኬን ቤሪል የሚል መጠሪያ በተሰጠውና ና በደቡብ ማዕከላዊ ዩናይትድ ስቴትስ የቴክሳስ ክፍለ ግዛት የደረሰው ከፍተኛ አውሎ ንፋስ የቀላቀለ ዝናም የኤሌክትሪክ አገልግሎት ማቋረጡን ባስከተላቸው አካባቢዎች ለህልፈት የተዳረጉት ሰዎች ቁጥር እየጨመረ መሆኑም ተገልጧል። ዝናም አዘሉ አደገኛ አውሎ ንፋስ ተከትሎም 23 ሰዎች መሞታቸው ታውቋል።

የአገሪቱ አራተኛ ትልቅ ከተማ ሂውስተን የተቋረጠውን መጠነ ሰፊ የኤሌክትሪክ ኃይል ለመቀጠል ከአንድ ሳምንት በላይ መፍጨቱም ተዘግበዋል። ሄሪከን በሪል ቁጥሩ 3 ሚሊዮን የሚጠጋ ህዝብ ያገኝ የነበረውን የኤሌክትሪክ አቅርቦት እንዲቋረጥ ማድረጉን ተከትሎ

ከከፍተኛ ሙቀት ጋር ለተዛመዱ የሕመም አይነቶች ተጋልጠው የሕክምና እርዳታ ፍለጋ የሚመጡት ሰዎች ቁጥርም በከፍተኛ ደረጃ እንዲሁም አሻቀቡን የሕክምና ተቋማቱ አመልክተዋል። ባለሙያዎች አክለው እንዳመለከቱት በአደጋው የሞቱት ሰዎች ቁጥር በውል ተለይቶ ከመታወቁ በፊት ሳምንታትና ዓመታትም ሊወስድ ይችላል ብለዋል። ሆኖም ትክክለኛውን መንስኤዎች ማወቁ ለወደፊቱ እቅድ እንደሚረዳ አስረድተዋል።

ክብራትና ክብራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን

የዛሬ ሐምሌ 16 2016 ስርጭታችንን ነው ያዳመጣችሁ። የምትገኙት ከአሜሪካ ድምፅ። ዛሬ ምሽት ቆየት ብለን ከምናስደምጣችሁ ዝግጅቶች መካከል አንዱን ለቅምሻ እንስማ። በኢትዮጵያ የባህል መድኃኒት እፅዋት ምሳሌዎችን ባነሳ አንደኛው የካንሰር መድኃኒት ሆኖ ጥቅም ለሚውለው ነው

በአማርኛ ቀብቀብ ይባላል፣ ወይም ቆኮብ በይሉታል። ሌላው ስሙ አታት ነው። የተነሳራታ ነው የሚባለው የእንግሊዝኛ ስሙ። ሌላው ለካንሰር እንደዚሁ ጥቅም ለሚሆን ይውላል። ሩሲያን ተሊሴንትሪከ ይባላል። የአማርኛ ስሙ ዋጊኖስ ወይም አባሉ ይባላል።

ዶክተር ፍቃዱ ፉላስ ይባላሉ። ከእጽዋት የሚገኙ መድኃኒቶች ለጥቅም የሚውሉባቸውን መንገዶች አስመልክቶ በሚያካሂዱት ጥናቶች ለረጅም ዓመታት የሰሩና በርካታ የጥናት ጽሑፎችን ያቀረቡ ባለሙያ ናቸው። በምሽቱ የሐኪሙን ይጠይቁ ቅንብር በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ።

ዝግጅቶቻችን ከራዲዮ በቴሌቪዥን ሞገዶች በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለማድረስ ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አበይር ዘገባ እንሻገር።

የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በመጪው ፕሬዝደንታዊ ምርጫ በድጋሚ ለመመረጥ ሲያደርጉት የቆዩትን ፉክክር ማብቃታቸውን ትናንት እሁድ አስታውቀዋል። በምትካቸው ምክትል ፕሬዝደንታቸው ከመላ ሃሪስ የዲሞክራቲክ ፓርቲ እጩ ሆነው ቢወዳደሩ የሚደግፉ መሆናቸውን ባይደን አስታውቀዋል። የአሜሪካ ድምጿ የዋይት ሀውስ ዋና ዘጋቢ ፓትሲ ወደ ስዋራ ያደረሰችንን ዘገባ ቆንጅታዬ እንደሚከተለው አቀናብረዋለች።

ፕሬዚደንት ጆ ባይደን አእምሮዊ ብቃታቸውን በሚመለከት ለሳምንታት ሲነሱ በቆዩት ጥያቄዎች ሳይበገሩ በፍክክሩ እንደሚዘልቁ ሲናገሩ ቆይተው በመጨረሻ የምርጫ ዘመቻቸውን አቋርጠው ከውድድሩ መውጣታቸውን አሳውቀዋል።

ትናንት እሁድ ከቀትር በኋላ በማህበራዊ መገናኛ ባወጡት መግለጫቸው የእናንተ ፕሬዚደንት ሆኜ ማገልገሌ በሕይወቴ ታላቁ ክብሬ ነው ያሉት ባይደን ለፓርቲም ለሀገራችንም ስል ከፉክክሩ መውጣት እንዳለብኝ አምኜበታለሁ ብለዋል። በቀሪው የፕሬዝደንትነቴ ጊዜ ያለብኝን ኃላፊነት ሙሉ በሙሉ መወጣት ላይ አትኩሬ እሰራለሁ ብለዋል።

ባይደን ምክትል ፕሬዚደንታቸውን ካማላ ሃሪስን ታላቅ አጋሬ በማለት አመስግነዋቸዋል። አስከትለው በሌላ የማህበራዊ መገናኛ ጽሁፋቸው ደግሞ ሃሪስ የፓርቲው ፕሬዝደንታዊ እጩ እንዲሆኑ ሙሉ በሙሉ እደግፋለሁ ሲሉ አስታውቀዋል። አሜሪካ ፕሬዝደንታዊ እጮቿን ስለምትመርጥበት መንገድ መጽሐፍ የደረሱት የብሩኪንግስ ተቋሟ ኤሌን ካማርክ አስተያየታቸውን እንዲህ ሲሉ ሰጥተዋል።

ከፖለቲካ አኳያ ትርጉም ይኖረዋል። ምክንያቱም ተወካዮቹ ጆ ባይደንን ስለሚደግፉ በእርግጠኝነት እርሳቸው የሚሏቸውን ይሰማሉ። ቢሆንም በቅድመ ምርጫ ፉክክሮች በሀገሪቱ በጠቅላላ ያሸነፉት ባይደን የእርሳቸው ደጋፊ የሆኑ ተወካዮችን በቀጥታ ለከምላ ሃሪስም ሆነ ለሌላ ለማናቸው ለማስተላለፍ አይችሉም።

በሚቀጥለው ወር ኢሊኖይ ሺካጎ ከተማ ላይ በሚከፈተው የዲሞክራቲክ ፓርቲው ብሔራዊ ጉባኤ የሚታደሙት 3896ቱም ተወካዮች በሙሉ ማለት ይቻላል በመላ ሀገሪቱ በተካሄዱት ቅድመ ምርጫዎች ያሸነፉትን ባይደንን እንደሚመርጡ ቃል ገብተውላቸው ነበር። ይሁን እንጂ የፓርቲው ብሔራዊ ጉባኤ ሕገ ደንብ

ተወካዮች የገቡትን ቃል መለወጥ እንዲችሉ ይፈቅዳል። ባይደን በድጋሚ ለመመረጥ ከያዙት ፉክክር እንዲወጡ ባለፉት ቀናት ከዋና ዋና ዲሞክራት የምክር ቤት አባላትም ጭምር

ውትወታው እየበረታባቸው መጥቶ ነበረ። አሶሲየትድ ፕሬስና የቺካጎ ዩኒቨርሲቲው የሀገር አቀፍ የህዝብ አስተያየት ምርምር ማዕከል በጋራ ባወጡት አዲስ የህዝብ አስተያየት ከዲሞክራቶች ውስጥ 58 ከመቶ፣ ከአጠቃላይ አሜሪካውያን ደግሞ 30 ከመቶ ምክትል ፕሬዚደንት ካመላ ሃሪስ

ጥሩ ፕሬዚደንት ይሆናሉ የሚል እምነት እንዳላቸው ተናግረዋል። ዲሞክራቶች ካማላ ሃሪስ እጩ ፕሬዚደንታቸው እንዲሆኑ ተስማምተው ከወሰኑ ለምክትል ፕሬዚደንትነት አብረዋቸው በሚወዳደሩት እጩ ላይም እንዲሁ ተስማምተው መወሰን ይኖርባቸዋል።

ይህ በዚህ እንዳለ ፕሬዚደንት ባይደን ከፕሬዚደንታዊ ምርጫ ፉክክሩ ለመውጣት ስላደረጉት ውሳኔ በዚህ ሳምንት ለአሜሪካ ሕዝብ በሚያደርጉት ንግግር እንደሚያብራሩ አስታውቀዋል። በሌላ በኩል ባለፈው ሳምንት ሐሙስ ሪፐብሊካን ፓርቲያቸው እጩ ፕሬዚደንቱ አድርጎ በይፋ የሰየማቸው የቀድሞው ፕሬዚደንት ዶናልድ ትራምፕ በማህበራዊ መገናኛ ባወጡት መግለጫ ጥቅስ

አስበርባሪው ጆ ባይደን ለፕሬዝደንትነት ለመወዳደር ብቁ አይደሉም፣ በፕሬዝደንትነት ለማገልገልማ በእርግጠኝነት ብቁ አይደሉም ብለዋል። በመከታተል ላይ የምትገኙት ከአሜሪካ ድምፅ እየተላለፈ የሚገኘውን የሰኞ ምሽት ስርጭታችን ነው የሰማችሁት። የዕለቱ አብይ ርዕስ ዘገባ ነበረ።

የትንታኔው መጽሔት ይቀጥላል። ከቀደመው ርዕስ ሳንወጣ በባይደን ውሳኔ ላይ ከመላለም የተለያዩ አስተያየቶች እየተሰጡ ይገኛሉ። ከዚሁ ከዩናይትድ ስቴትስ እንዲሁም ደግሞ ከኢትዮጵያ ያሰባሰብናቸውን አስተያየቶች አድምጠን እንመለስ። እንግዲህ ይህን የባይደንን ውሳኔ ስሰማ እኔ በጣም

አልጠበኩትም በጣም እንደውም የመደንገጥ ነገር ተሰምቶኛል። ይወስናሉ ምክንያቱም ይህን የባይደንን ውሳኔ ሲሰማ እኔ በጣም አልጠበኩትም በጣም እንደውም የመደንገጥ ነገር ተሰምቶኛል። ይወስናሉ ምክንያቱም ብርቱ ተፎካካሪ ስለነበሩ ይህን ያደርጋሉ የሚል እምነት አልነበረኝም። ግን ሲሰማ በእውነት በጣም ነው ሰርፕራይዝ ሊሆንኩት እና በእርግጥ ውሳኔያቸው ያው ካላቸው ከደካም ሀሳብ አንጻር

ትክክል ነው ብዬ ነው የምወስደው። ጆ ባይደን ከምርጫ ውድድር የራሱን ማግለሉ ለዓለምም ሆነ ለሀገራችንም ለኢትዮጵያም በጣም ጥሩ ተምሳሌት ነው የሚሆነው ብዬ ነው የሚያምነው። ለምን አንድ ሰው የቦታ መምራት ትንሽ የእድሜ ጉዳይ ሆኖ የብቃትም ጉዳይ ሆኖ መምራት ካልቻለ ለቀጥሎ ትውልድ እድል መስጠቱ ለሀገሩም ሆነ ለዓለምም

በጣም ጥሩ ተሞክሮ ነው ብዬ ነው የሚያምነው። ተደረገው ነገር ትክክል ነው ብዬ ነው ማምነው። ቢኮዝ አንደኛ ከእድሜም አንጻር የገፋ ሰው ነው፣ ትክክለኛ ውሳኔዎችን እየወሰነ አይደለም። ምንድን ነው ፊዚካሊም ደክሟል። ኢቨን የመርሳትም ችግር እያጋጠመው ነው ያለውና በዛ ሁኔታ አሜሪካን የምታክል ትልቅ ኔሽን መምራት ይችላል ብዬ አላምንም። ኢትዮጵያ ውስጥ የሆነ በአፍሪካም ላሉ መሪዎች ምሳሌ መሆን ይችላል ማለት ነውና ስልጣን የምንለው ነገር የሆነ እዛ ይዘንትም የምንቆየ

ነገር ሳይሆን ጀስት ህዝብን ለማገልገልና ውጤታማ የሆነ ስራ ሰርተን ህዝብን የምንልበት እንደመሆኑ ትክክለኛ ውሳኔ ነው። ይሄ የሚያሳየው አንድ ትልቅ ሀገር ትልቅ ሀገር ለትልቅ ለውጥ የቆመች ሀገር መሆኗን ያሳያል። ምክንያቱም እሳቸው በስልጣን ላይ በነበሩበት ጊዜ ጥሩ ያልተሰሩ ስራዎችም ሊሆኑ ይችላሉ። ያን ሞር ለሌላ ሰው ኦፖርቹኒቲ ለመስጠት ለሌላ ሊደር ኦፖርቹኒቲ ለመስጠት አድርገዋል። ይሄ ነገር አፍሪካ ላይ ሞር

ስልጣን ቁጭ ብለው አርባ ሀምሳ ዓመት የሚመሩትን ሌላ ትልቅ ትምህርት ያስተምራል ብዬ ገምታለሁ። ደንግጫለሁ። እየሆነ ያለውን ነገር ማወቅ እፈልጋለሁ። መጀመሪያ ላይ ዜናውን ስሰማ የነበረኝ ምላሽ ይሄ ነበር። ሆኖም ካማላ ወደ ኃላፊነቱ ከፍ የሚሉ ከሆነ መልካም ነገር ነው። ጥሮታ መውጣት ነበረባቸው ብዬ አስባለሁ። በውድድሩ ለመቀጠል በጥሩ የአእምሮ ሁኔታ ላይ አይደሉም። ለሌላ ሰው ማስረከባቸው የተሻለ ነው።

ባለፈው ክርክር በእጅጉ ስል በሆነ አእምሮዊ ሁኔታ ላይ ያልነበረ ሰው ነበረ እየተመለከት ነው። እኔ በእጅጉ የምንከባከበው የመርሳት በሽታ ምልክቶች የሚያሳይ አባት አለኝ። ያየነው ሰውኛ ውሳኔ ይመስለኛል። ያለፈውን ክርክር ስመለከት እንክብካቤ ሊደረግላቸው የዓለማችን ቁልፍ ሀገርን መምራት በመሰለ አስጨናቂ ሁኔታ ውስጥ ሊቀመጡ የማይገባ ሰው ናቸው እያልኩ ሳሰላስል ነበረ።

አስተየታቸውን — no ለሰጡን ሁሉ በእጅጉ አመሰግናለሁ። ቀጣዩም ዘገባ ከቀደመው ጋር የተያያዘ ነው። የሳምንታት መላመትን እንዲሁም ከዲሞክራቲክ ፓርቲያቸው ጭምር ከፍተኛ ግፊት ማየሉን ተከትለው ፕሬዚደንት ባይደን ትናንት እሁድ ከፕሬዝደንታዊ ምርጫ ራሳቸውን አግልለው ምክትል ፕሬዚደንት ካማላ ሃሪስ ለቦታው እንደሚወዳደሩ ድጋፋቸውን መግለጻቸው በመላ ሀገሪቱ የክውታ ሞገድ አንዝረዋል። የቪኦኤ ሪቻርድ ግሪን የባይደን ከውድድር ራሳቸው ማግለል

የ2024ቱን ምርጫ በምን መልክ እንደሚቀይረው ተመልክቷል። እንግዲህ ወልዲያ ያሰማናል። ፕሬዚደንት ባይደን ትላንት እሁድ ከምርጫው ራሳቸውን ማግለላቸውን ማስታወቃቸውን ተከትሎ በርካቶች ማምሻውን በዋይት ሀውስ አካባቢ ተሰባስበዋል። አብዛኞቹ ለፕሬዝደንቱ ውሳኔ ድጋፋቸውን ሰጥተዋል። ትሬቨር ሂጊንስ ከባይደን ደጋፊዎች አንዱ ናቸው። ፕሬዚደንት ባይደን ግሬስት ፕሬዚደንት ሊቨርድ

እንደ እኔ ከሆነ የአየር ንብረትን በተመለከተ ፕሬዝዳንት ባይደን እስካሁን ከነበሩን ፕሬዚዳንቶች ሁሉ እጅጉን የተሻሉ ናቸው። የአየር ንብረት ለውጥን በተመለከተ ለውጡን ለመግታት የተሻሉ ሁኔታዎች ፈጥረዋል። ሁሌም ለዚህ አመሰግናችኋለሁ። ስማቸው ያልተገለጸ ሌላው ደጋፊ ደግሞ ይህን ብለዋል። በጆ ባይደን እና እስካሁን ባደረጉት ነገር ደስተኛ ነኝ። እጅግ በጣም ጥሩ ፕሬዚዳንት በመሆናቸው ሁሌም እንዲታሰቡ እፈልጋለሁ።

ትንሽ ደከም ማለታቸው በመልካም ስራቸው ላይ እንዳናተኩር ያደርጋል የሚል ፍራቻ ነበረኝ። ባይደንና ትረምፕ የምርጫ ክርክራቸውን ከማድረጋቸው በፊትም ቢሆን ባይደን በመራጮች አስተያየት መመዘኛ ከትረምፕ ኋላ ሆነው በመከተል ላይ ነበሩ። ባይደን በክርክሩ ላይ ደከም ብለውና ግራ ሲጋቡ መስተዋሉ በኮንግረስ ያሉ ዲሞክራቶች እና ሌሎች ተጽዕኖ ፈጣሪ መሪዎች የ81 አመቱ ባይደን በምርጫው መሸነፍ ብቻ ሳይሆን

ፓርቲውን ወክለው ለምክር ቤትና ለሴኔት በቁልፍ ግዛቶች ውስጥ በሚወዳደሩት ላይም ችግር ይፈጥራል የሚል ስጋት ገብቷቸው ነበር። ጌሪ ሽሚት የፖሊሲ ጥናት ተቋም በሆነው በአሜሪካ ኢንተርፕራይዝ ኢንስቲትዩት ተመራማሪ ሲሆኑ የባይደን ራሳቸውን ማግለል ፓርቲው እንዲያንሰራራ አድርጎ ሊሆን ቢችልም ሌሎች ተግዳሮቶችንም ይዞ የሚመጣ ጉዳይ ነው።

ዋናው ጥያቄ የካሊፎርኒያው ለዘብተኛ ካማላ ሃሪስ እንደ ሚቺጋን፣ ፔንስልቫኒያና ዊስኪንሰን ባሉ ግዛቶች ጠንካራ ሆነው ይወጣሉ ወይ የሚለው ነው። ዲሞክራቶች ፕሬዚዳንታዊ ምርጫውን ለማሸነፍ እነዚህን ግዛቶች ማሸነፍ አለባቸው። የጆርጅ ዋሽንግተን ዩኒቨርሲቲው የሚዲያና የህዝብ ጉዳዮች ፕሮፌሰሩ ፒተር ሎጅ እንደሚሉት ደግሞ አራት ወራት በቀረው ምርጫ ካማላ ሄሪስ

ሌላ ፊልም ይጠብቃቸዋል። አሁን እያየን ያለነው ከፊል የህዝብ አስተያየት መለኪያ እንደሚያመለክተው ምክትል ፕሬዚዳንት ሃሪስ በባይደን ደረጃ የሚታወቁ አይደሉም። ብዙ ሰዎች አያውቋቸውም። በግዛት ደረጃ በካሊፎርኒያ ሁለት ጊዜ ተመርጠዋል። ብልህ ናቸው፣ አቃቢ ሕግ ናቸው። በሀገር አቀፍ ደረጃ ከባይደን ጎን ሆነው ለምክትል ፕሬዚዳንትነት ተወዳድረዋል። በመሆኑም የሚያደርጉትን ያውቃሉ። ዲሞክራቶች በአብዛኛው ያውቋቸዋል።

ነገር ግን ልክ እንደ ትራምፕ ወይም ባይደን በአገር አቀፍ ደረጃ ያን ያህል አይታወቁም። ዲሞክራቲክ ፓርቲውን አንድ ለማድረግና ትራምፕን ለመርታት የሚቻላቸውን ሁሉ እንደሚያደርጉ ካመላ ሄሪስ ቃል ገብተዋል። ከፓርቲያቸው አባላትም በርከት ያለ ድጋፍ አግኝተዋል። ከእነዚህም ውስጥ በመጪው የፓርቲው ጉባኤ ላይ እጩውነታቸውን የሚገዳደሩትን ይጨምራል። እጩ ማን ይሆናል የሚለው ያላለቀለት ጉዳይ እንደሆነ ጌሪ ሽሚት ይናገራሉ።

የፓርቲው ኮንግረስ እጩውን በተመለከተ በጣም ክፍት አማራጭ እንዲኖሩ አያስፈልግም። ይህ ፓርቲውን ይሰነጣጥቃል። በአንድ እጩ ዙሪያ መሰባሰብ አለባቸው። በሌላ በኩል ካማላ ሃሪስ በእርግጥ የተሻሉ አማራጭ በመሆናቸው ላይ ብዙ ዲሞክራቶች ጥያቄ አላቸው። የባይደንን ውሳኔ ተከትሎ አንዳንድ አሜሪካውያን ነገሩ እንዳስደነገጣቸው ሲገልጹ፣ ሌሎች ደግሞ የሚጠብቁትና የሚደግፉት እንደሆነ በመናገር ላይ ናቸው።

ሪቻርድ ግሪን ደላከው ዘገባ። እንግዲህ ወልዴ ነኝ ዋሽንግተን ዲሲ። እንግዲህ ወልዴን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፈውን የሰኞ ምሽት ስርጭታችን ነው እየተከታተላቸው የምትገኙት አሁን

ሙያዊ ትንታኔ የምንሰማበት ሰዓት ላይ ደርሰናል። የአሜሪካ ድምፅ ያነጋገራቸው ሁለት ባለሙያዎች ከሳምንት በኋላ ቺካጎ በሚካሄደው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ምክትል ፕሬዚደንት ካማላ ሃሪስ ፕሬዚደንታዊ እጩ ሆነው የመመረጥ እድል እንዳላቸው ተናግረዋል። አስማማው አየ ነው ያነጋገራቸው።

ሜሪላንድ ውስጥ በሚገኘው ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር ፕሮፌሰር ጌታቸው መታፈሪያ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ላለፉት ሀምሳ ዓመታት ለአሜሪካ ፖለቲካ ጉልህ አስተዋጽኦ ማበርከታቸውን በመግለጽ አወድሷቸዋል በቅርቡ ራሳቸውን ከምርጫ እንዲያገሉ ሲደረግባቸው የነበረውን ግፊት በማስታወስም ውሳኔያቸው ለብዙ አሜሪካውያን እፎይታን የሚሰጥ ነው ብለው እንደሚያምኑ ተናግረዋል። የዴሞክራቶች ተወካዮችም ሆኑ ህዝቡ ራሱ የተበታተነ ሀሳብና ስጋት ነበራቸው።

እና በትላንትናው ቀን ከዚህ ከምርጫው ራሴን አገላለሁ ማለቱ ብዙ ግፊት ነበረበት። እኔ ግን ቆያለሁ ብሎ ነበረ። በትላንትናው ቀን በታላላቅ ጉምቱ የሆኑ የዴሞክራሲ የዴሞክራት አባላትና ከቤተሰብም ጭምር ግፊት ስለነበረበት፣ ትላንትና ከዚህ ከምርጫ ራሴን አወጣለሁ ምክትሌን ካምላ ሃሪስን በእኔም ምትክ ሆነ ትወዳደርም

ለእሷንም ድጋፍ ስጣለሁ ማለቱ ለአሜሪካ ሕዝብ ፎይታ ሰጥቷል፣ ከስጋት ድኗል።

በዛ ምክንያትም እንደሚባለው በዚህ እንግዲህ ትላንትና ነው ብዙ ነገር የምናውቀው ነገር የለም። እና በዛ ምክንያትም ብዙ ገንዘብ ለዴሞክራቶቹ መሰባሰብ ጀምሯል። ጎረፈ ነው የሚባለው ገንዘብ እና ያንን ነው እንግዲህ የሚያሳየው። ሌላው በዚህ ጉዳይ ላይ አስተያየታቸውን የሰጡን የህግ ባለሙያና በዩስ አፍሪካ ተቋም ፕሬዚዳንት ዶክተር ታዲዮስ በላይ የባይደን ከፕሬዚዳንታዊ ምርጫ ፉክክር ራሳቸውን ማግለል የሚጠበቅ እንደሆነ ይናገራሉ። በተለይ ከዲቤቱ በኋላ በከፍተኛ ሁኔታ የባይደን ፖል በተለያዩ

የሀገሪቱ ክፍሎች ከፍተኛ የሆነ ማሽቆልቆል ታይቷል።

ሰው ፈንድ ሬይዘሮች ወይም ደግሞ የሱን ካምፔን ፈንድ ሲያደርጉ የነበሩት የራሱ የዲሞክራቲክ ፓርቲ አባላቶች ከፍተኛ የሆነ ተቃውሞት ያሰሙ ነበር፣ እሱ እንዲወርድ ማለት ነው። ምክንያቱም ከዚህ ከዲቤቱ ጋር በተገናኘ በጣም በከፍተኛ ሁኔታ የእሱ ተቀባይነት እየወረደ መጥቷል። ስለዚህ አንደኛው ኢምፕሊኬሽን የነበረው እሱ ነው። ሁለተኛ ነገር ደግሞ የዚህ የቫይስ ፕሬዚዳንት ቫይስ ፕሬዚዳንት ካማላ ሃሪስ እሷን ኢንዶርስ ማድረጉ፣ እሷ ደግሞ እንዲሁም ስትጠበቅም ነበረች። ኦፍኮርስ ሁለተኛ ቦታ ላይ ያለች ሴት ነች። ባይደን ቢወጣ

ማን ሊመጣ ይችላል የሚለውን ነገር ሁላችንም ስገምት የነበረው ነገር ነው። ስለዚህ በዛ መልኩ ነው ማለ ፕሬዚዳንት ባይደን ወራቶች ከቀሩት የ ሀያ ሀያ አራት ፕሬዚዳንታዊ ምርጫ በድጋሚ ለመመረጥ ሲያደርጉት የቆዩትን ፉክክር ማብቃታቸውን ትላንት እሑድ አስታውቀዋል።

በምትካቸው ምክትል ፕሬዚዳንታቸው ካማል ሀሪስ የዲሞክራቲክ ፓርቲ ውጩ ሆነው ቢወዳደሩ የሚደግፉ መሆናቸውንም ገልጸዋል። ፓርቲው ይህን ካጸደቀው ካማል ሀሪስ በ248 ዓመት የዩናይትድ ስቴትስ ታሪክ የመጀመሪያዋ ጥቁር ሴትና የደቡብ ሲያ አሜሪካዊት ፕሬዚዳንታዊ ውጩ ይሆናሉ። ፕሮፌሰር ጌታቸው የካማል ሀሪስ ፕሬዚዳንታዊ ውጩነት በመጪዎቹ ሳምንታት ቺካጎ በሚካሄደው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ላይ እንደሚወሰን ገልጸው ለጩ ፕሬዚዳንትነት የሚወዳደሩ ሌሎች ሊኖሩ እንደሚችሉም ተናግረዋል። ባይደን እሷን ደገፈ ማለት

የዴሞክራቲክ ተመራጮች በየአገሩ ምንም ፕሬዚዳንቶቹን የሚያጸድቁ ሰዎች የግድ የእሱን ፍላጎት ለማሟላት እሷን ላይደግፉ ይችላሉ። የራሳቸው ምርጫ ሊኖራቸው ይችላል። ከውስጥም ደግሞ እንደዚሁ ከእሷ ጋር ፎካከራለሁ የሚል እኔ ነኝ። ትራምፕ ነው እንግዲህ ዋናው ጥያቄ። ትራምፕን እኔ ነኝ የማሸንፈው ብለው የሚነሱ ሰዎችም ሊኖሩ ይችላሉ። ያ እንዳለ አንድ አቅጣጫ ነው።

በሁለተኛ አቅጣጫ የሚታየው አሁን ብዙዎቹ ካምላ ሀሪስን ወደ መደግፍ ላይ ናቸው። ሺካጎ ላይ ሲገናኙ የዚህ ብሔራዊ የዴሞክራቲክ ፓርቲ ሸንጎ ሲገናኙ ሊበጣበጡ አይፈልጉም። እንደ አጋጣሚ አርባ ዓመት ገደማ ሺካጎ ላይ ትልቅ ብጥብጥ ነበረ የዴሞክራቲክ ፓርቲ ብሔራዊ ስብሰባ ሲደረግ እና የዛ አይነት ብጥብጥ እንዲያዩ አይፈልጉም እና ምናልባት ሁላቸውም

ፕሬዚዳንቷን ተመራጭ አድርገን ደግሞ ጥሩ ምክትል ፕሬዚዳንት እንጠቁምና በዛ በኩል ከሁላችንም አንድ ላይ ከእሷ ጋር እንጓዝ እንደግፋት። ዋናው ጥያቄያችን ትራምፕ ማሸነፍ ነው። ከትራምፕ የበለጠ የፖለቲካ ሬኮርድ አላት። ከሀያ አስራ ስድስት በፈረንጆች አቆጣጠር ጀምሮ ሴኔት ውስጥ የተመረጠች ነች።

ከዛ በፊትም ካሊፎርኒያ አቃቤ ሕግ ነበረች። ፕሬዚዳንት ባይደን በእጩነት ማቅረባቸውን ተከትሎ ከአምስት መቶ በላይ ዲሞክራቶች ለካማላ ሃሪስ ድጋፋቸውን ገልጸዋል የሚሉት ዶክተር ታዲዮስ በላይ በበኩላቸው በብሔራዊ ጉባኤው ከሪፐብሊካን ፓርቲ ፕሬዚዳንታዊዎቹ ዶናልድ ትራምፕ ጋር ተፎካካሪ ሆነው የመመረጥ እድላቸው ከፍተኛ መሆኑን ይገልጻሉ። እስከ ትላንትና ድረስ ባየሁት መረጃ መሰረት ወደ አምስት መቶ አርባ አራት አካባቢ ዴሌጌቶች ቫይስ ፕሬዚደንት ካማላ ሃሪስን

እጩነት ኢንዶርስ አድርጓል። ስለዚህ ከአንድ ሺህ ምናም በላይ ይጠበቅባታል ማለት ነው። ያንን ለማግኘት ከሶስት ዘጠኝ መቶ አካባቢም ከሀፍ በላይ ማግኘት መቻል አለባት፣ ይህን ኢንዶርስመንት ለማግኘት ማግኘት። ስለዚህ ከፍተኛ የሆነ ቻንስ አላት ብዬ አስባለሁ። ምክንያቱም አንደኛ በቫይስ ፕሬዚደንትነት እንግዲህ ላለፉት ሞ ሶስት አመት ተኩልና ከዛ በላይ ሰርታለች፣ በዚህ በሎካልም ኤሪያ ካሊፎርኒያ ውስጥ በነበራት ስልጣንም እንደዚሁ ፕላስም ሴኔት ውስጥ በነበረችበት ጊዜ ስለዚህ አዲስ አይደለችም ዲሞክራቲክ ፓርቲ

ወደፊት ያመጣታል የሚል ግምት አለ። በኔ በኩል የምክትል ፕሬዚዳንት ካማላ ሪስ የዘራረግ እና ባለፉት አራት አመታት በባይደን አስተዳደር የተመዘገቡ ውጤቶች በጩነት ለመመረጥ እንደሚያግዛትም ፕሮፌሰር ጌታቸው መታፈሪያ ይናገራሉ። የጥቁር ከጃሜካ የሆነ አባት ያላት፣ ከህንድ ሀገር የመጣች እናት ያላት የጥቁሮቹንም ፍላጎት ልታሟላት ትችላለች የሚባል የኤዥኖቹንም ፍላጎት ታሟላ የእኛ ነች የሚሉ የእኛ ነች

የእነሱን ፕሮግራም ታራምዳለች ማለት የእኛነች እኛን ትመስላለች እንዲሉ ማድረግና የእነሱ ምርጫ ለማግኘት እንደዚሁም ደግሞ በዚህ በምታሳየው ፖሊሲ ውርጃን በተመለከተ ለምሳሌ ወይም ደግሞ ኢኮኖሚ በተመለከተ በዛ በዛ አካባቢ በጣም ተራማጅ የሆነ አቋም አላት እና ከጊዜው ጋር የሚመጣጥን ሁኔታ ፖሊሲ አላት ብለው የሚደግፏ ሰዎች አሉ። የአሜሪካ ፕሬዚዳንታዊ ምርጫ እንደ አውሮፓያን አቆጣጠር ህዳር አምስት የሚካሄድ ሲሆን

ከምርጫ ፉክክሩ ራሳቸውን ያገለሉት የፕሬዝዳንት ባይደን የስልጣን ዘመን ደግሞ በመጪው በአዲሱ አውሮፓውያን ዓመት ጥር 20 ቀን 2025 የሚያበቃ ይሆናል። ለአሜሪካ ድምፅ አስማማው አየ ነው፣ ዋሽንግተን ዲሲ። አስማማውን ለቀደመው ዘገባ አመሰግናለሁ። አሁን ወደ ኢትዮጵያ ወደሚመልሱን ዘገባዎች እንመለሳለን።

በምዕራብ ጎንደር ዞን በሚገኘው የአውላ ላይ ስደተኞች መጠለያ ባለፈው ሳምንት ቅዳሜ ታጣቂዎች ፈጸሙት በተባለ ጥቃት ሁለት ሰዎች መገደላቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ለአሜሪካ ድምፅ አስታውቋል። በመጠለያው የሚኖሩ ስደተኞችም በጥቃቱ የተገደሉት ሰዎች ባልና ሚስት መሆናቸውን ጠቅሰው የአምስት ልጆቹ ወላጆች ነበሩ ብለዋል። ጥቃቱ የተፈጸመው የመጠለያ ጣቢያው ጥበቃ ከተነሳ በኋላ መሆኑን ስደተኞች አመልክተዋል።

ዩኤንኤችሲአር በበኩሉ የጸጥታ ችግር አለባቸው የሚባሉትን የአውላላና የኮመር መጠለያዎችን በሂደት ለመዝጋት ስደተኞችን በዚያው ዞን ወደሚገኝ አፍጠጥ ወደሚባል አዲስ የመጠለያ ጣቢያ ማዛወር መጀመሩን ገልጸዋል። የቅዳሜው ጥቃት የተፈጸመባቸውና ከሁለት ወራት በፊት በአውላላ መጠለያ ለቀው መንገድ ዳር እየኖሩ ያሉት የሱዳን ስደተኞች በበኩላቸው ወደ አዲሱ የአፍጠጥ መጠለያ አንሄድም።

የሚመለከታቸው አካላት ከኢትዮጵያ ውጭ ወደ ሶስተኛ ሀገር ያዘውሩን ብለዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ አልከዋል። በአማራ ክልል ምዕራብ ጎንደር ዞን ከሚገኘው የመንግስታቱ ድርጅት የአውላላ መጠለያ ጣቢያ ወጥተው መኖሪያቸውን መንገድ ዳር ያደረጉት የሱዳን ስደተኞች ባለፈው ቅዳሜ ሐምሌ 13 ቀን 2016 ዓ.ም ምሽት ላይ ታጣቂዎች በከፈቱባቸው ጥቃት ሰዎች መገደላቸውንና መቁሰላቸውን

ከስደተኞቹ አንዱ የሆነው አብዱል ሰመድ ናስር ለአሜሪካ ድምፅ ገልጿል። ከምሽቱ አንድ ሰዓት ላይ የተወሰኑ ታጣቂዎች ወደ ተጠለልንበት ጫካ በሦስት አቅጣጫዎች መተኮስ ጀመሩ። በጥቃቱም ባልና ሚስት የሆኑ ሁለት ሰዎች ተገድለዋል። ሟቾቹ የዘጠኝ ወር ሕፃንን ጨምሮ የአምስት ልጆች ወላጆች ነበሩ። በጥቃቱ ሌሎች ብዙዎችም ቆስለዋል።

በአውላላና በኩመር የመጠለያ ጣቢያዎች የጸጥታ ችግርና የአገልግሎት እጥረት ገጥሞናል በሚል መጠለያዎቹን ለቀው በመውጣት ላለፉት ሰማንያ ቀናት መኖሪያቸውን በመንገድ ዳር ያደረጉት ሱዳናውያኑ ስደተኞች የተለያዩ ችግሮችን እየተጋፈጡ መሆናቸውን ሌላው አስተያየት ሰጪ አህመድ አባስ ለአሜሪካ ድምፅ አመልክቷል። ሕይወታችን በጣም ያስጠላል። ክረምት ነው፣ በሽታም አለ፣ እራብም አለ። ምንም እርዳታም የመጣንም የለም።

በሱ ላይ ደግሞ ያው በጥይትም እስካሁን ወደ ሰላሳ ሶስት ነው ሰላሳ አራት የሚሆን ጥይት ለቅመናል የመቱን ትናንትና። ስለ ጉዳዩ በአሜሪካ ድምፅ የተጠየቀው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአር በሰጠው የኢሜይል ምላሽ ከአውላላ መጠለያ ጣቢያ ወጥተው መኖሪያቸውን በጎዳና ዳር ያደረጉት የሱዳን ስደተኞች ወንጀለኞች ሲል በገለጻቸው ታጣቂዎች ጥቃት እንደደረሰባቸው አስታውቀዋል።

በጥቃቱም ቢያንስ ሁለት ሰዎች መገደላቸውንና ሌሎች ዘጠኝ ሰዎች ደግሞ መቁሰላቸውን አመልክተዋል። ዓለም አቀፉ የስደተኞች ተቋም በዚያው በአማራ ክልል መተማ ወረዳ ውስጥ የተሻለ የጸጥታ ሁኔታ እንዳለው በተገለጸ አፍጥጥ በተባለ ቦታ ላይ አዲስ የመጠለያ ጣቢያ ማቋቋሙን ተናግረዋል። ስደተኞቹንም ከአውላላና ከኩመር መጠለያዎች ወደዚያ ማዛወር መጀመሩን ተቋሙ ጠቅሰው ትላንት እሁድ 561 ስደተኞች ወደዚያው መዛወራቸውን አስታውቀዋል።

አዲሱ መጠለያ 12500 ስደተኞችን እንዲይዝ ተደርጎ መዘጋጀቱንም አመልክቷል። መኖሪያቸውን በመንገድ ዳር ያደረጉት የሱዳን ስደተኞችም ወደ አዲሱ የመጠለያ ጣቢያ በመዛወሩ ሂደት እንዲተባበሩ ግፊት ማድረጌን እቀጥልበታለሁ ብለዋል ዩኤንኤችሲአር። በመንገድ ዳር ኑሯቸውን እየገፉ ካሉት ሱዳናውያን አንዱ የሆነው አብዱል ሰመድ ናስር በሰጠው ቃለ መጠይቅ የዩኤንኤችሲአር እና የኢትዮጵያ ባለሥልጣናት

ስደተኞቹን አፍጥጥ ወደሚባለው መጠለያ እንዲዛወሩ እንደጠየቋቸው ጠቁመው ስደተኞቹ ግን ፈቃደኞች እንዳልሆኑ ገልጸዋል። ኃላፊዎቹም ወደ አፍጥጥ የማትሄዱ ከሆነ ለሚደርስባችሁ ችግር ኃላፊነት አንወስድም እንዳሏቸውና ሲጠብቋቸው የነበሩት የጸጥታ አካላትም ከስፍራው መነሳታቸውን ተናግረዋል። የቅዳሜው ጥቃት የተፈጸመውም ጥበቃው ከተነሳ በኋላ መሆኑን አውስተዋል።

የተሻለ ጸጥታ አለው ወደሚባለው አዲሱ የአፍጥጥ መጠለያ ጣቢያ ለምን እንደማይሄዱ በአሜሪካ ድምፅ የተጠየቁት ስደተኞቹ ከአንድ ዓመት በፊት ከመተማ ጊዜያዊ ማረፊያ ወደ አውላላ መጠለያ ሲያመጡንም የጸጥታና የደህንነት ዋስትና አለው ብለውን ነበር፣ የሆነው ግን ሌላ ነው ብለዋል። በአውላላ የገጠመን የጸጥታ ችግር በአፍጥጥ መጠለያም ያጋጥመናል ብለን እንሰጋለን የሚለው ሱዳናዊው አስተያየት ሰጪ አህመድ አባስ ፍላጎታችን ከኢትዮጵያ መውጣት ነው ብለዋል።

ከመተማ ወደዚህ ወደ ወላላ አመጡና፣ ምንም ጠባቂ አልነበረንም። ሁሉ የነበረን ተዘረፍነ። እንደሱ እንደዚህ ያደርጋል፣ ያመጡሀል፣ ሳምንት አስር ቀን ያደርጋል፣ ፌደራሉ ይሄዳሉ፣ ብቻህን ትቀራለህ እና ልናምናቸው አልቻነም። አንድ አመት ከሁለት ወር ትንሽ አይደለም። የት ነው አሁን የምትፈልጉት? ምንድነው ጥያቄያችሁ? ጥያቄያችንማ በሰላም ያለው ሀገር ውሰዱን። እኛ ከጦርነት ወጠን ወደ ጦርነት አንቀመጥም። ሰላም ያለው ሀገር ውሰዱን፣ ከኢትዮጵያ ውጭ ማለት ነው።

ወደ አፍጥጥ መጠለያ ጣቢያ ተዛውረዋል ከተባሉት የሱዳን ስደተኞች መካከል የሆነው መሐመድ ሐሚድ በበኩሉ ካለፈው ሳምንት አርብ ጀምሮ ከአውላላና ከኩመር መጠለያዎች ስደተኞች በሀያ አውቶቡሶች ተጭነው ወደ አፍጥጥ መዛወራቸውን ተናግረዋል። በአዲሱ መጠለያ ጣቢያ የተሻለ የጸጥታ ይዞታ እንደሚኖርም እምነቱን ገልጿል። ከሸሂድ አጠገብ ወደ ስድስት ኪሎሜትር ስለሆነ በጣም በጣም በጣም በጣም ሰላም እንትናለው ማለት ነው

ስለዚህ የተሻለ ነገር እንደሚኖር ተስፋ ታደርጋላችሁ። አውላላ ታውቃሌ ቃል ማጣ በፊት ሙሉቅ ሙሉ ማጣ ነው። ትክስ ያለበት እኛ መጀመሪያ የመጣ ነው፣ ከትላንትና ወዲ ነው። እኛ ነው በጣም ብጥብቅ የነበረን ጥበቃ ራሱ እንደዚህ አይነት አይደለም። ግን አልሐምዱላ እንትና አሁን በጣም አሪፍ ይሆናል ማለት ነው። አርብ ዕለት ነው የተጀመረው ማለት ነው። አርብ ዕለት እኛ መጀመሪያ የመጣ ነው ማለት ነው። በኩመርና በአውላላ መጠለያ ጣቢያዎች

እንዲሁም በጊዜያዊ ማረፊያ ስፍራዎች ያሉትን ስደተኞች በሙሉ ወደ አዲሱ የአፍጥጥ መጠለያ በማዛወር አውላላንና ኩመርን በሂደት የመዝጋት ዕቅድ እንዳለው የገለጸው ዩኤንኤችሲአር በመንገድ ላይ ለመቆየት የወሰኑ ሱዳናውያን ለደህንነታቸው እንደሚያሰጋቸው አመልክቷል። ስደተኞቹ የኢትዮጵያ መንግሥትን የስደተኞች አስተዳደር ሕግንና ደንብን እንዲያከብሩም ጠይቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

ገብረ ሚካኤልን አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ አዲስ አበባ ይወስድናል። ዛሬ ሰኞ በአዲስ አበባ ሱሉልታ በሚገኘው የአፍሪካ አመራር ልህቀት አካዳሚ ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩ ተቃዋሚ ፖለቲካ ፓርቲዎች በሰላምና ጸጥታ ጉዳዮች ላይ አተኩረው መወየታቸውን ለአሜሪካ ድምፅ ተናግረዋል። የውይይት ግብዣውን ካልተቀበሉት መካከል የሆኑ የኦሮሞ ፌዴራሊስት ኮንግረስ በበኩሉ

መንግስት የኢትዮጵያን ችግሮች በቁርጠኝነትና በሐቀኛ ድርድር ለመፍታት ዝግጅነት የለውም ሲል ያልተሳተፈበትን ምክንያት ገልጸዋል። በውይይቱ ላይ ከተሳተፉት የፖለቲካ ፓርቲዎች ውስጥ የሆኑት የኢዜማንና ና የሃፓን እንዲሁም በውይይቱ ካልተሳተፉት ደግሞ የኦፌኮን አስተያየት በማካተት ኬኔዲ አባተ ተከታዩን ዘገባ ልኮልናል።

ጠቅላይ ሚኒስትር አብይ አህመድ ዛሬ ሰኞ ሐምሌ 15 ቀን 2016 ዓ ም ከፖለቲካ ፓርቲዎች አመራሮች ጋር ውይይት አድርገዋል። ሁሉን አቀፍ ጠቀሜታ ባላቸው አገራዊ ጉዳዮች መግባባት መፍጠርን የተመለከተ ውይይት አድርገናል ያሉት ጠቅላይ ሚኒስትሩ ውይይቱ በሚያዝያ ወር ተደርጎ የነበረው ውይይት ቀጣይ አካል እንደሆነም በማህበራዊ የትስስር ገጾቻቸው ገልጸዋል። በጽህፈት ቤታቸው በተካሄደው በዚሁ ውይይት ላይ ከተሳተፉት የፖለቲካ ፓርቲዎች መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ

ዜማ አንዱ ነው። የፓርቲው ምክትል መሪ ዮሐንስ መኮንን ውይይቱ በተለያዩ የአገሪቱ ክፍሎች ያሉ ግጭቶችን ጨምሮ በፓርቲዎች በቀረቡ ዘጠኝ ወቅታዊና አገራዊ ጉዳዮች ላይ አተኩሮ የተካሄደ መሆኑን ለአሜሪካ ድምፅ ተናግረዋል። የሰላምና ጸጥታ ጉዳይ ደግሞ ዋናው ነጥብ እንደነበረ ጠቁመዋል።

በተለይ ወቅታዊ የሆነው የሰላምና የደህንነት ጉዳዮች አሉ። ለምሳሌ በየቦታው የምናያቸው በአማራ በኦሮሚያ አካባቢ ያሉት ግጭቶች መንግስት በወደ ሰፊነት በሰጥቶ መቀበል ሀቀኛ የሆነ ጥሪና ለውይይት ግብዣ በማቅረብ በድርድርና በእርቅ ሊፈቱ የሚችልባቸው አማራጭ መንገዶች ካሉ ኤግዞስት እንዲያደርግ በእኛ በኩል ደግሞ ልናግዝ የምንችለው ጉዳይ ካለ ኃላፊነት ለመውሰድ አንድ ውይይት ነው። ስለዚህ ግጭቶችን በዘላቂነት ማቆም ዋነኛው አጀንዳ ነበረ።

በመንግስት በኩል ህግ ተደጋጋሚ ግብዣ አቅርቦ ያለው እንደሰማችሁት፣ እናንተም እንደታዘባችሁት በውይይት መፍታት አሁን በሩ ክፍት ነው፣ በእናንተ በኩል የምታግዙት ካለ ፈቃደኛ ነኝ ብለዋል። ልሳቸው አንዱ ጉዳይ እሱ ነው። እንደ አቶ ዮሀንስ ሁሉ የሰላም ጉዳይ ውይይት ከተደረገባቸው ዋና አጀንዳዎች መካከል መሆኑን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት አመልክተዋል። ሆኖም ፓርቲያቸው በጠቅላይ ሚኒስትሩ ምላሽ እንዳልረካ ይናገራሉ።

የጠበቅ እየጠበቅን አላገኘንም። በአጠቃላይ ሀገሪቱ ከገባችበት ቀውስ አንጻር አንገብጋቢ ሁኔታ አንጻር እና በተለይ የሰላም እና የደህንነት ጉዳይ አቅጣጫ ጭምር ይቀመጥበታል የሚል ነበረ። እየጠበቅ ነው። እሱን አላገኘንም። ኦሮሚያም ያለው የጸጥታ ሁኔታ፣ በአማራም ያለው ቀላል ያልሆነ ነገር ነው እና የኢህአፓም ልዩ ትኩረቱ ይሄ ነው።

በውይይቱ ላይ ካልተገኙ የፖለቲካ ፓርቲዎች መካከል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ይጠቀሳል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና እንደ ወትሮው ሁሉ ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር የሚያደርጉት ውይይት ለውጥ አያመጣም በሚለው አቋማችን እንደቀጠልን ነው ብለዋል።

መንግስት የኢትዮጵያን ችግሮች በቁርጠኝነትና በሀቀኛ ድርድር ለመፍታት ዝግጁነት የለውም ያሉት ፕሮፌሰር መረራ በውይይቱ ያልተሳተፉበትም ምክንያት ይኸው እንደሆነ ለአሜሪካ ድምፅ አብራርተዋል። ያው በእኛ እምነት ምንድነው? ኢትዮጵያ ውስጥ ያለው አጠቃላይ የፖለቲካ ቀውስና ገዢው ፓርቲ መልስ ለመስጠት የሚያደርጋቸው አካሄዶች ወዛ አሻግሩ

ቀውሱን ከማስቀጠል ያለፈ ውጤት ያመጣል የሚል ልግምት የለንም። ስለዚህ የዓለም አቀፍ ተምነት ተመክሮም የኢትዮጵያ ተመክሮም ያው እንደ መጽሐፍ ቅዱስ እንደ ቁራን ስንደግም ኖረናል። ግን ፈቀቅ የሚል የለን። ስለዚህ በማይል ጉዳይ ላይ ደግሞ ዝም ብለን ገብተን ማጉል ተስፋ ለኢትዮጵያ ሕዝብም ለምንም ላለመስጠት ያው አልተሳተፍንም። ለውጥ ይኖራል ብለንም አናስብም።

ችግር በማይፈታ እንደማይፈታም ደግሞ ውስጥ ባናት ብንሳተፍ ምንም አይደለም፣ ግን እንደማይፈታ እያወቅ እዚያ ውስጥ ገብቶ ዝም ብሎ መንከባለል አስፈላጊ አይደለም። ጠቅላይ ሚኒስትሩ ያው ሌክቸር ያደርጋል፣ እኛ ደግሞ እንደ ጥሩ ተማሪዎች ጥያቄ እንጠይቃለን። ቢበዛ ሱ ምድ ላገኙት የተወሰኑ ከዛ በኋላ ያው የት ተብሎ እንሄዳለን። በእንደዚህ አይነት አካሄድ የትም አንደርስም።

የኢዜማ ምክትል መሪ ዮሐንስ መኮንን በበኩላቸው በአገሪቱ ችግሮች ላይ ገዢው ፓርቲ ከተቃዋሚ ፓርቲዎች ጋራ ለመወያየት መዘጋጀቱ በራሱ የሚበረታታ ነው ይላሉ። በተለይ የኢትዮጵያን ፖለቲካ በቅርበት ስለሚከታተል ሰው የኢትዮጵያ የፖለቲካ ኃይሎች፣ የፖለቲካ ፓርቲዎች አለን የሚሉትን አማራጭ ሀሳብ ይዘው በርቀት ከመንግስት ጋር በጠላትነት ተፈራርጆ ከመታየት፣ መንግስትም በገቡ በወጡ የፖለቲካ ፓርቲዎችን ከማሳደድ አልፎ

አንዳንድ የትብብር አጀንዳዎች ሊኖሩ ይችላሉ ብሎ በጋራ ተቀራርቦ ለመነጋገር መጀመሩን በራሱ ይሄ እንግዲህ ሶስተ እንደነገርኩ ሶስተኛ ውይይት ነው፣ ጥሩ እርምጃ ወይም ኢምፕሩቭመንት ነው ብለን እንወስዳለን። ሁለተኛ በአንድ ሀገር ውስጥ ሁሉም ነገር የፉክክር አጀንዳ አይደለም፣ የትብብር አጀንዳዎች አሉ። ስለዚህ ለዩ ፓርቲም ሆነ መንግስት ከተፎካካሪ ፓርቲዎችን ጋራ በትብብር የምሰራቸው አጀንዳዎች አሉ ብሎ አብሮ ለመዋየት ፈቃደኛ መሆኑን ከዚህ በፊት ባልተለመደ መንገድ

ለመሄድ የተጀመረ ጉዳይ አድርጎ መውሰድ ተገቢ ነው። ከጠቅላይ ሚኒስትሩ ጋራ ከተደረገ ውይይት አስቀድሞ የክልል የፖለቲካ ፓርቲዎች ከክልሎች ርዕሳነ መስተዳድሮችና ከሁለቱ የከተማ አስተዳድሮች ከንቲባዎች ጋር ሀገር አቀፍ ፓርቲዎችም ከብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራ ጋራ መወያየታቸውንም ለማወቅ ተችሏል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

ያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምፅ ስርጭትን ነው። አሁን ወደ ቀጣዩ መሰናዶ ስንሻገር ሐኪሙን ይጠይቁ ይቀጥላል።

ከዓለም ሕዝብ በከፊል ያህሉ የዘመናዊ ሕክምና አገልግሎት እንደማያገኝ አንዳንድ የጥናት ሰነዶች ይጠቁማሉ። በአንጻሩ ኢትዮጵያን ጨምሮ የባህል መድኃኒት ለጥቅም የሚውልባቸው ሀገሮች አያሌ ናቸው። ፍቱንነታቸው የተረጋገጡ ከእጽዋት የሚገኙ መድኃኒቶች ለጥቅም የሚውሉባቸው መንገዶችን አስመልክቶ በሚካሄዱ ጥናቶች ለረጅም ዓመታት የሰሩና በርካታ የጥናት ጽሑፎች ያቀረቡ ባለሙያ ለምሽቱ ሐኪሙን ይጠይቁ ጋብዘን አወይተናል። ዶክተር ፍቃዱ ፉላስ ይባላሉ።

በዚህ በዩናይትድ ስቴትስ ነዋሪ ሆት የሆኑት ዶክተር ፍቃዱ በራሱ ዙሪያ የሚጠነጥኑ በርካታ መጽሐፍትንም በእንግሊዝኛና በአማርኛ ቋንቋዎች ጽፈዋል። ዶክተር ፍቃዱን ያወያየው አሉላ ከበደ ነው። ወደ መሰናዱ እንሻገር። ዶክተር ፍቃዱ ፍላስ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ አቶ አሉላ። ዶክተር ፈቃዱ የመድኃኒትነት ጠባይ ያላቸው እጽዋት ራስን ከበሽታ ለመከላከል ወይም ከታመሙ ለመፈወስ ወይንም ደግሞ ፈጥኖ ለመዳን

አሊያም ህመሙ እንዳይባባስ የሚረዱ እጽዋቶች ታሪካቸው የሰው ልጅን ታሪክ ያህል የዘጎነ ቢሆንም ሳይንስን መሰረት አድርጎ ጥቅማቸውን ለማሳደግ የሚደረገው ጥረት ግን ዛሬ ዛሬ ይበልጥ እየጎላ የተለየም ትኩረት እያገኘ ይመስላል። ታሪኩን ቆየት ብለን እንመለስበታለን። እስኪ ግን በምሳሌ እንጀምር። ዛሬ ጎልተው የሚታወቁ ፈዋሽነታቸው በሽታ የመከላከልና እንዳይባባስ የማድረግ ጠባያቸው

በሳይንስ የተረጋገጡ እጽዋትን ቢያስተዋውቁ ነው። ምናልባት በኢትዮጵያ የባህል መድኃኒት እጽዋት በዚያ በኩል ያሉትን ዘረዘር ጥሩ ይመስለኛል። ምሳሌዎችን ባነሳ አንደኛው የካንሰር መድኃኒት ሆኖ ጥቅም ለሚውለው ነው። በአማርኛ ቀብቀብ ይባላል ወይም ቆቆባ ይሉታል። ሌላው ስሙ አጣት ነው። የተነሰራታ ነው የሚባለው የእንግሊዝኛ ስሙ።

ሌላው ለካንሰር እንደዚሁ ጥቅም ለሚውል አለ። ሩሲያን ተሊሴንትሪካ ይባላል። የአማርኛ ስሙ ዋጊኖስ ወይም አባሉ ይባላል። ሌላ ደግሞ በውስጥ ሌላ ኮሶ መድኃኒትነት የሚያገለግሉ በርከት ያሉ እጽዋት አሉ። ከነዚህ እጽዋት አንዱ ላይነስ ሎቶይደስ ይባላል። ለመተሬ ሌላው ይሄ እንዶድ የምንለው ነው፣ ፋይቶላካ ዶዴካንድሬ ይባላል። እሱም እንደዚሁ ለቢሃዚያሲስ ጥቅም ለሚውል ነው። ሌላው ድንገተኛ የምንለው

ነው እሱ ደግሞ ተበርነቢያ አብሲኒካ ይባላል ሌላው ዋይታንያ ሶምኒፌራ ይባላል ብዛዋ እሱም እንደዚሁ ጥቅም አለው ለበግነት ወይም ለቁርጥማት ጥቅም ላይ ይውላል ሌላው ካሊፕተስ የሚባሉ ወይም ባህር ዛፍ እሱ ደግሞ ለጉንፋን በሽታ ወይም ለጉንፋን ምልክቶች ጥቅም ላይ ይውላል ሌላው ጉሎ ዘይት የምንለዋለ ሪስነስ ኮንቢኒስ ይባላል ወይም ካስተሮይ ነው የእንግሊዝኛ ስሙ እሱም እንደዚሁ የደረቀ ሆድን ለማለስለስ ጥቅም ላይ ይውላል

ሌላው ሞሪንጋ ይባላል በሚሽፈራው ወይም አለቆ እሱም እንደዚሁ ለተለያዩ ለአስም ለደም ግፊት እና ጸረ ተህዋስያን ነው፣ አንቲ ባክቴሪያል ነው በእንግሊዝኛ የሚባለው እና እነኚህ ናቸው እንግዲህ እንደ ምሳሌ የምጠቅሳቸው። ግሩም በርከት ያሉ ምሳሌዎችን ያስጨበጡን ዶክተር ፈቃዱ ዘመናዊውም መድኃኒት ራሱ እጽዋትን መሰረት እንደማድረጉ

ጸዋት ለሕክምና መዋላቸው እንግዳ ላይሆን ይችላል። ታሪካቸውም ቀደም ብለን እንዳነሳ ነው፣ ዘመን የጠገበ ነው። እስኪ ደግሞ ዘመናዊ ሕክምና መድኃኒቶች በተለይ የሚመዘኑት በፈዋሽነት ብቃትና ጉዳት የማያስከትሉ መሆናቸው በመረጋገጡ ነውና፣ በዚህ ረገድ እንዴት ነው ለመድኃኒትነት የሚውሉት እነኚህ እጽዋቶች፣ ቀደም ብለን ያነሳ ነው የፈዋሽነትና ጉዳት ያለማስከተል ጠባያቸው የሚለየው ወይም የሚረጋገጠው?

እንግዲህ ማንኛውም መድኃኒት ዘመናዊ መድኃኒት ሆነ ባህላዊ መድኃኒት ሁለት ገጽታዎች አሉት። አንደኛው ያው ፈዋሽነቱ ነው። ሌላው ደግሞ ጎጂነቱ ነው። ስለዚህ ሁልጊዜ ይህንን ማስተካከል ሚዛን ላይ አስቀምጦ ሁለቱን ማስተካከል ያስፈልጋል። እንግዲህ አንድ መድኃኒት ወይም የባህል መድኃኒት ሊሆን የሚችል እጽዋት መጀመሪያው ፈዋሽነቱ ነው የሚረጋገጠው። ከዚያ በኋላ ደግሞ የቶክሲሲቲ

ወይም መርዛማነት የሚባል ጥናት አለ እሱ የሚካሄዳል። እንግዲህ የመርዛማነቱ ባህሪ የሚጠናው በአይጦች ሊሆን ይችላል ወይም በሀምስተርስ ሊሆን ይችላል ወይም ጊኒፒግ የምንላቸው በእነሱ ላይ ጥናት ይደረጋል። ስለዚህ እንግዲህ የማመጣጠን ጉዳይ ነው። ፈዋሽነቱ አንድ ሂሳብ ነገር አለ። የቴራፕዩቲክ የዲፌክት የሚባል ነገር አለ። በዛ ነው እንግዲህ ቁጥሩ ተሰልቶ

ግን ሁል ጊዜ የሚፈለገው ምንድን ነው? ይሄ ጎጂ ዶዙ ወይም ደግሞ መጠኑ ከፍ እንዲል ነው የሚያስፈልገው፣ የፈዋሽነት መጠኑ ዝቅ እንዲል ነው እና የቴራፔውቲክ ኢንዴክስ ይባላል። ስለዚህ በዛ ነው እንግዲህ ጥናቱ የሚካሄደው። ግን በተለያየ ደረጃ ጥናቱ ይካሄዳል። በእንስሳት ላይ ይካሄዳል። ከዛ ደግሞ ከሰው ጋራ ተቀራራቢነት ያላቸው ከፍ ባሉ እንስሳት ላይ በእነሱ ላይ ሞከረም እና መጨረሻ ላይ

ሰው ላይ ይሞከራል። ሰው ላይ ደግሞ እንደዚሁ የተለያዩ ደረጃዎች አሉት። ፌዝ ዋን፣ ፌዝ ቱ፣ ፌስ ትሪ የሚባል የጥናት ደረጃ አለ እና እንግዲህ ቶክሲሲቲው በዚያ ነው የሚለካው። ማለት ይሄ ነው። መልካም ዶክተር ፈቃዱ ለመድኃኒትነት የሚውሉት እነኚህን እጽዋቶች

ያን ጠባይ የሚሰጣቸው እንግዲህ ቀደም ብለን እንዳነሳ ነው ዘመናዊ መድኃኒት ራሱ ኬሚካሎችም ቢኖሩበት ከእጽዋት ነው እና በአብዛኛው የሚቀመመው ያን የተፈጥሮ ይዘት የሚሰጠው ምን ይሆን? አድማጮች ሊረዱ የሚችሉት ነገር ካለ አሁ አንድ በውስጡ በብዙ መቶ የሚቆጠሩ አንዳንዴም በሺ የሚቆጠሩ ውህዶች ወይም ደግሞ ንጥረ ነገሮች ወይም ቅድም ኢንግሬዲየንት ያልካቸው ሊገኙ ይችላሉ። ግን ሁሉም

የፈጓሽ ነጠብ ያላቸው ማለት አይደለም ስለዚህ የሚደረገው ምንድን ነው መጀመሪያ እሱ ይወሰደና እሱ ይሟሟል እንዳለ ግርድፍ ውጤት የሚባለው እና እሱ ይሞከራል ከዚያ በኋላ

በተለያዩ ሞዴሎች ላይ በእንስሳት ሊሆን ይችላል፣ ወይም ደግሞ በሴሎች ላይ በህዋሶች ላይ ሊሆን ይችላል። ወይም ደግሞ ሴልፍሪ ሲስተም የሚባል ነገር አለ፣ ከዋስ ውጪ በኢንዛይሞች ላይ ሊሞከር ይችላል እና ከዚያ በኋላ እየተጣራ እየተጣራ እየተጣራ ይሄድና መጨረሻ ላይ የሚገኘው ውጤት ነው እንግዲህ ፈዋሽነት ሊኖረው የሚችለው። አንድ ትንሽ ምሳሌ መጥቀስ ይችል። ለምሳሌ ቅድም ያልኩት ይሄ አጣጥ ያለው ወይም ቀብቀብ ያለው ሜታረሴራታ የሚባለው ኢትዮጵያ ውስጥ የሚበቅል ነው።

እዚህ ሀገር ያለው የብሔራዊ ካንሰር ኢንስቲትዩት በአስራ ዘጠኝ ሰባዎቹ ሰፊ ጥናት አድርጎ ነበር። ምክንያቱም የካንሰር መድኃኒቶችን በመፈለግ አቅጣጫ እና ካያቸው እጽዋት አንዱ ይሄ አጣጥ ወይም ቀብቀብ የምንለው ነው፣ ወይም ቆቆ በሚባለው እና ከዚ ውስጥ የወጣ ሜታንሲን ነው የሚባል ንጥረ ነገር። ከዚያ በኋላ ግን ያው በተለያዩ ሞዴሎች ላይ ሲሞከር ትንሽ ቶክሲሲቲ ወይም ደግሞ መርሳማ እንደተከፍሎ በጊዜው

ናሽናል ካንሰር ኢንስቲትዩት ክትትሉን አቆመ። ግን ቆይቶ በቅርብ ጊዜ ነው እንደም ከአምስት ስድስት አመት በሀያ አስራ ዘጠኝ የዛሬ አምስት አመት ገደማ መሆኑ ነው። እዚህ ሀገር ያለ ኩባንያ አለ ጀኔን ቴክ የሚባል በሮሽ መድኃኒት ፋብሪካ ስር ያለ ድርጅት ነው እሱ። ይህም የሜታንሲን የሚባለውን ንጥረ ነገር ወሰደና ትንሽ ከሚስቱን ወደ ኤምታንሲን የሚባል ንጥረ ነገር ቀየረው ከዛ በኋላ

በጣም ትልቅ የፈዋሽነት ባህሪ ያሳየና ና እንደውም ለጡት ካንሰር ብዙ መድኃኒቶችን ወስደው የማይድኑ አይነት ካንሰሮች ለጡት ካንሰር መድኃኒት ሆነ ማለት ነው። እና ያ መድኃኒት ካርሲ ላይ ይባላል። ሌላው ኤምታንሲን ሞኖክሎናል አንቲቦዲን የሚባለው ሁለቱ ተጣምሮ ነው። ስለዚህ እንግዲህ ይሄ የሚያሳየው ምንድን ነው? ለምሳሌ መጀመሪያ ላይ አጥራት ወይም የታነሴራታ የምንለው

በውስጡ ብዙ ንጥረ ነገሮችን ሊይዝ ይችላሉ። በካንሰር ላይ ያተኮረ ጥናት ሲደረግ ከዛ ውስጥ የወጣው ውህድ አንድ ብቻ ነበር ቤታንሲን። ያም ለምሳሌ መውሰድ ይቻላል። ሌሎችን እንደ መተር የሚያሉ ግሪሳይድስ የሚባሉ ንጥረ ነገሮች ከዛ ውስጥ ወጥተው ኮሶ መድኃኒት ጥቅም ላይ እንዲውሉ ሆኗል። እና እነኝህ ሁለት ምሳሌዎችን ለማንሳት ፈልጌ ነው። መልካም ለመድኃኒትነት የሚውሉት እነኝህ እጽዋቶች ራሳቸው

የዘመናዊ ሕክምና አካል ለማድረግ ብዙ ሙከራዎች አሉ። ቀደም ብሎ የጠቀሷቸውን ጨምሮ በምስራቁም አለም በፈዋሽነታቸው የሚታወቁ በልማዳዊ ሕክምና ጥቅም ላይ የዋሉ ሳይንስን መሰረት ያደረገ መድኃኒት ለመፍጠር በሚደረገው ጥረት ትልቅ ግዙፍ ፈተና ተደርገው የሚታየው ምን ይሆን? እንግዲህ ትልቁ ፈተና ንጹን እንዴት ማወቅ ይቻላል የሚለው መነሻ ያስፈልጋል። ማንኛውም ምርምር

ለመነሻ ያስፈልገዋል እና ትልቁ መነሻ እንግዲህ በባህል ህክምና ውስጥ የህዝብ ጥቅም ላይ ይውላል ወይ ሳይውል የሚለው እሱን መወሰን የአንድ ፍንጭ ይሰጣል። ያህንን ፍንጭ ተከትሎ ነው እንግዲህ ጥናቱ ምርምሩ ሊቀጥል የሚችለው። እንደውም በአስራ ዘጠኝ ሰባ አምስት በፈረንጆች አቆጣጠር ወደ መቶ ሀያ ገደማ የሆኑ ከጠረጴዛ ጀርባ ወይም ኦቲሲ የምንላቸው መድኃኒቶች ጥናት ተደርገው ነበር

እና ከመቶ ሀያ መድኃኒቶች ሰባ ከመቶ የተገኙት ከእጽዋት ነው። እንግዲህ እነኚህ እንደ ሞርፊን እንደ ኳይናይን እንደ ዲጎክሲን የሚባሉ ለልብ ህመም ለጉንፋን እና ለተለያዩ ችግሮች እንደሚሉ መድኃኒቶች ከዛ የተገኙ አሉ። ሌላው ደግሞ ካንሰር እንኳን ብንወስድ እንደዚሁ ወደ ሰባ ስድስት ገደማ ዘመናዊ ካንሰር መድኃኒቶች አሉ። ከነኚህ አርባ ከመቶ የተገኙ ከእጽዋት ነው።

እንግዲህ ዋናው እጽዋቱን መጀመሪያ ሲወሰድ እንዳለ ለጥናት ሲቀር ማለት ሲወሰድ ስል ብዙ ንጥረ ነገሮች ውስጡ ሊዝ ይችላል። ስለዚህ አንድ ሞዴል መፍጠር ያስፈልጋል ያንን ህዝብ ለመፈተሽ እና እሱ እንግዲህ፣ በዚህ የተለያዩ መጣሪያ ዘዴዎች አሉ። ክሮማቶግራፊ ይባላል በፈረንጆች። እና በዛ አይነት ዋናው ንጥረ ነገር ተጣርቶ ይወጣል። እሱ ትልቅ ትልቅ ተግዳሮት ያለው

ቀላል ኤክሰርሳይዝ አይደለም። ብዙ የላቦራቶሪ ጊዜ፣ ብዙ የላቦራቶሪ መሳሪያ የሚጠይቅ ነው። ከዛ ደግሞ የኬሚስትሪው ማወቅ ነው። ንጥረ ነገሩ የኬሚካል መዋቅሩ ምን ይመስላል የሚለውን ለማጥናት ደግሞ ሰፊ ሰፊ ጊዜ ይጠይቃል። ምክንያቱም የተለያዩ ዘሬዎች አሉ። አንደኛ የዛን ንጥረ ነገር ሞሌኪል ክብደት፣ ሞሌኪላር ዌይት ይባላል። እሱን ማወቅ ያስፈልጋል። ከዚ ደግሞ የካርበኖቹን መቀጣጠል ኦክሲጅንም ካለው እንዴት ነው

የተደረደረው እነኛ ሰዎቹ እንዴት ነው የተከታተሉት? የሚለው ይህ ትልቅ ተግዳሮት ነው። ትልቁ ቻሌንጅ የምንለው ተግዳሮት እዛ ላይ ያ። መልካም ታሪካዊ መሰረቱንም ሳይንሱ የሚያይበትን አይን ተመልክተናል። እንግዲህ በርከት ያሉ ጭብጦችን ነው ያስያዙን። ይበልጡንም በመጽሐፍቶ ላይ ትኩረት ያደረገ ሰፋ ያለ ውይይት እንደሚኖረን ተስፋ አድርጋለሁ።

ዶክተር ፈቃዱ ፉላስ የመድኃኒቶች ጥናት ባለሙያ፣ ለሕክምና የሚውሉ እጽዋቶች ተመራማሪና የበርካታ መጽሐፍት ደራሲ፣ ለዛሬው ውይይታችን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ አቶ አላ እድሉን ስለሰጠኝ።

ከአሜሪካ ድምፅ ጋር ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዝግጅታችን ስንሻገር የስፖርት መሰናዶን እናገኛለን። ኤርትራዊው የብስክሌት ግልቢያ ስፖርት ተወዳዳሪ ቢንያም ግርማይ በዘርፉ ትልቅ ስም የሚሰጠው ቱር ዲ ፍራንስ ሦስት ምዕራፎችን በማሸነፍ የአፍሪካ የስፖርት ታሪክ ቀዳሚ ሰው ሆኗል። የዘርፉ ልዩ ሽልማት መጠሪያ የሆነውን አረንጓዴ መለየው ክብርም ተገናጽፏል።

ዛሬ በስፖርት መሰናዷችን ቢንያም ተወልዶ ወዳደገባት ኤርትራ እናቀናለን። የቀድሞ አሰልጣኙን አግኝተናቸው ጥቂት ተጫውተናል። ብርሃነ በረኸ ዘገባውን ያሰማናል። ለመቶ አስራ አንደኛ ጊዜ በፈረንሳይ በተካሄደው ቱር ደ ፍራንስ ላይ የተሳተፈው ኤርትራዊ ቢንያም ግርማይ ዓለም አቀፉን የብስክሌት ውድድር በማሸነፍ የመጀመሪያው ጥቁር አፍሪቃዊ ሆነዋል። ቢንያም በሶስተኛው በስምንተኛው እና በአስራ ሁለተኛው መድረኮች አሸናፊ በመሆን ለዚህ ድል የበቃ የመጀመሪያ አፍሪቃዊ የሚል አዲስ ክብረ ወሰን አስመዝግበዋል።

ከአምስተኛው የውድድር ቀን መድረክ ጀምሮ ባገኘው ከፍተኛ ነጥብ አረንጓዴ ማሊያ ተሸላሚ ሆነዋል። ይህን መለያ ለማግኘት የበቃው 387 ነጥብ በማስመዝገብ ሁለተኛ ደረጃ ይዞ ውድድሩን ያጠናቀቀውን ቤልጂማዊ ያስፔር ፊሊፕሰንን በ33 ነጥብ በመቅደብ ነው።

በአሁኑ ወቅት የቤልጅየሙ ኢንተርማርች ዋንቲ ክለብ ፕሮፌሽናል ብስክሌተኛ የሆነው ቢንያም ግርማይ ብስክሌት መወዳደር የጀመረው ገና በልጅነቱ እንደነበር አስመራ የሚገኘው የቀድሞ አሰልጣኙ ሳምሶን ሰለሞን ያስታውሳል።

ቢንያም ገና የ16 ዓመት አዳጊ ሳለ ጎዳይፍ በተባለ ክለብ ውስጥ ውድድር ያደርግ እንደነበረ የጠቀሰው ሳምሶም በኋላም በጥረቱ ወደ ከፍተኛ ደረጃ ማደጉን ይናገራል። ለዚህ ደግሞ ወላጅ አባቱ 250 ሺህ ናቅፋ ወይም 960 ሺህ ብር ገደማ ወጪ አድርገው የገዙለት ብስክሌት ከፍ ባሉ ውድድሮች ለመሳተፍ እንዳስቻለው ይመሰክራል። ያላቸውን አሟጠው ነበር ብስክሌቱን የገዙለት ይላል የቀድሞ አሰልጣኙ።

ቢንያም እና የቀድሞ አሰልጣኝ የተገናኙት አስቤኮ በተባለ ክለብ ውስጥ ነበር። ቢንያም ብዙም ሳይቆይ የኤርትራን ብሔራዊ ቡድን በመቀላቀሉ የሰልጣኝ አሰልጣኝ ግንኙነታቸው መጠናከሩን ሳምሶም ያስታውሳል። የተለየ ችሎታ እንዳለውም እማኝነቱን ሰጥተዋል። ቢንያም ሽምጥ ወይም ስፕሪንት ተወዳዳሪ መሆን አቅም ያለው ነው። እርሱም ይህን የመፈትለክ አቅሙን ለማሳደግ ሰርቷል።

ክለቡም እምቅ ችሎታውን ተገንዝቦ እድሎችን ስላመቻችለት በታላላቁ ውድድሮች ላይ የተሳተፈ ከፍተኛ ውጤቶችን ለማስመዝገብ በመብቃቱ ከሌሎች ለየት ያደርገዋል ቢንያም በአጭር ጊዜ ውስጥ ብዙ ለውጥ በማሳየት ስኬታማ መሆኑ የተለየ ያደርገዋል እንደ አውሮፓውያን አቆጣጠር በ2021 በቤልጂየም በተካሄደው ከ23 ዓመት በታች የዓለም ሻምፒዮና ሁለተኛ ደረጃ በመያዝ የብር ሜዳሊያ ተሸላሚ ሆኗል ባለፈው ዓመት በጂሮ ዲ ኢታሊያ ተሳትፎ አንደኛ በመሆን የወርቅ ሜዳሊያ ተሸልሟል

አሁን ለ111ኛ ጊዜ እየተደረገ ባለው የቱር ደ ፍራንስ ውድድር ደግሞ በሦስተኛው በስምንተኛውና በ12ኛው ስሉስ መድረኮች አሸናፊ ሆኖ ሃትሪክ በመሥራትና ለአረንጓዴ ማሊያ ፍልሚያው ባስመዘገበው ከፍተኛ ነጥብ ቀዳሚ ስፍራ ላይ በመቀመጥ ድንቅ ብቃቱን በማሳየቱ

ከሌሎች ተጫዋቾች ልዩ ያደርገዋል ቢኒያም ወደ ኢንተርማርች ዋንቲ ክለብ ከተዘዋወረ በኋላ ብዙውን ጊዜ በኢንተርኔት እንደሚገናኙ አሰልጣኙ አክሎ ገልጸዋል ምስ ቢኒያም በዝሐ ጊዜ በኢንተርኔት ወይ ውድድሩን ጨርሶ ወደ ኤርትራ ሲመለስ ደግሞ በአካል ተገናኝተን ስለ ስፖርት በአጠቃላይ ስለ ብስክሌት ደግሞ በተለይ በስፋት እናወራለን ሐሳብም እንለዋወጣለን መልካም ግንኙነት ነው ያለን

ቢኒያም ወደ ቱር ዲ ፍራንስ ከማምራቱ አንድ ሳምንት በፊት በኤርትራ ሻምፒዮና ውድድር ላይ ለመሳተፍ መጥቶ ተገናኝተናል። እርሱና ክለቡ ለቱር ደ ፍራንስ ስላደረጉት ዝግጅትና እቅድ አውርተናል። በቀጣይም በፓሪስ ኦሎምፒክ 2024 ኤርትራን ወክሎ ስለሚሳተፍ እንደ አሰልጣኝና ተጫዋች ያለንን ዕቅድ በተመለከተም በጥልቀት አውርተናል። ቢኒያም ከኢንተርማርች ዋንቲ ክለብ ጋር ያለው ውል እንደ አውሮፓውያኑ አቆጣጠር እስከ 2026 የሚቆይ ነው። ከሌሎች ታላላቅ ክለቦች አንጻር ስምና ዝናው እምብዛ በመሆኑ

የቢንያምን በዚህ ክለብ ውስጥ መቆየት እንደ ተጫዋችና እንደ አሰልጣኝ ካለህ ልምድ አንጻር እንዴት ታየዋለህ? በሚል የተጠየቀው ሳምሶን በሰጠው ምላሽ ቤልጅየማዊ ክለብ ኢንተርማርች ትንሽ ክለብ ነው በሚለው አባባል እንደማይስማማ ይናገራል። ይልቁንም አድማጮቻችን፣ የቀደመው ዘገባ ሙሉ ቅጂ በዌብሳይታችን ላይ ይቀመጣል፣ እንድታዳምጡት እንጋብዛለን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ነበርሁ። ብርሃን አይሉ ደግሞ በቅንብሩ አብራን አምሽታለች። መልካም ምሽት።